ከማህበረሰብ okay, ለማህበረሰብ በተለያዩ ሀገሮች የሚፈጸም ጥቃት፣ ግድያ፣ ግጭትና የሰብአዊ መብት ጥሰት የተሻለ ህይወት ፍለጋ በሚሊዮን የሚቆጠሩ ህዝቦች የትውልድ ሀገራቸውን ትተው ይሰደዳሉ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን በየአመቱ ሰኔ 20 ቀን የሚያከብረው የዓለም የስደተኞች ቀንን በማስመልከት ባወጣው ሪፖርት 82.4 ሚሊዮን ሰዎች ቀያቸውን ጥለው ተሰደዋል። አለምን ያዳረሰው የኮሮና ቫይረስ ወረርሽኝ ና በበሽታው ምክንያት ተጥሎ ባለው የእንቅስቃሴ ገደብ ምክንያት ሀገራት ድንበሮቻቸውን በመዝጋታቸው ሰዎች ጦርነትና የጭካኔ አድራጎቶችን በመሸሽ ሕይወታቸውን ለማትረፍ የሚያደርጉት ስደትን እንዳላስቆመው ሪፖርቱ ጠቅሷል። ብዙዎች ከቤት ወጥተው የተሰደዱበት ሀገር ሕይወታቸው ሲያልፍ፣ እድለኞች ወደ ተሻሉ ሀገሮች በመሄድ በመማርና በመስራት ስኬታማ ሕይወት የገጠማቸው በርካቶች ናቸው። በፖለቲካ አመለካከቱ ምክንያት በደረሰበት ጫና ሀገሩን ትቶ ኬንያ ከ30 ዓመት በፊት የነበረው አውስትራሊያ ፐርዝ ውስጥ ነዋሪ የሆነው አቶ ታደለ ፈለቀ፣ እኔ በተሰደድኩበት ጊዜ ብዙም ስደተኛ አልነበረም። ምግብ መርጠን የምንበላበት ወቅት ነበረ። ብዙም ሳይቆይ የደርግ መንግስት በመውደቁ በርካታ ወታደሮች ኬንያ መጡ። ነገሮችን ባሉበት አልቀጠለም፣ ተቀየረ ሲል የዓለም የስደተኞች ቀንን በማስመልከት የስደት ህይወቱን ትውስታ ይናገራል። ነገርን በጣም የምወድና አስተማሪ ነበርኩኝ። የሳስተምር የነበረውም ደግሞ ዘላኑ አካባቢ መጀመሪያ የተመደብኩት ቲቢሽ የሚባልበት አካባቢ ነው። በዛ ተመድቤ፣ ከዛ ደግሞ ከሶስት አመት በኋላ ወደ አዲስ ጂን የሚባል ከተማ ተቀይረ። ያው በዛ ውስጥ የነበር የወከባ የፖለቲካ ጉዳዩ ያው ሌላውንም እንደሚታሰረው ነም ፖለቲካ ውስጥ ስለገባው ታስሬ ሲሰቃይ አይች ከዚህ በኋላ መኖር አያስፈልግም ብዬ የካቴት ተፈረንጆች አንድ ሺ ዘጠኝ መቶ አስራ ዘጠኝ ያው ሰላሳ አመት በፊት ወደ ኬንያ ገባው። ኬንያ ሲገባ ባስተማርኩበት ቦታ ነው ያለፍኩት በክቢሽ። እዛ ህዝብ ይወ ስለሚወደኝ እነሱ ናቸው አሻገሩ። ከዛ ኬንያ ሲገባ ያው ድሮ ከኬንያዎች ጋር የምናደርገው ግንኙነት ነበረ። ስለሚያውቁኝ ድሮም ቀስቀሳ ይደረግ ነበር። ኢትዮጵያን ወደ ኬንያ እንገባ አላመኑም። በዛ ወሰዱኝ። ከዛ በፕሌን ከክቢሽ እስከ ሎዶዋር በፕሌን ነው ወሰዱኝ። እዛ ሎድዋር አስራ አምስት ቀን ቆየሁ። ጓደኞች እነሱ ጓደኞች ነበሩ ፖሊሶች ሃምሳ አለቃ መቶ አለቃ ምናምን ሆኖ ከዛ አስራ አምስት ቀን ቆየሁ። በአሮፕላን እስከ ናይሮቢ ይሄዳለ ወይስ በመኪና አሉኝ። በመኪና ያው ከተማዎቻቸው ኬታሪ፣ ሎድዋር ምናምን አይቼ እዛ ገባሁ። ከዛ ጆጎ ሃውስ ይባላል። ከጆጎ ሃውስ ራሳቸው ዘው አፍረፍጆን ቲካ ወሰዱኝ። ቲካ ህይወታችን ስንጀምር ቲንካምፕ ውስጥ የሚሊተሪ ካምፕ ስለሆነ ለዩናይትድ ሰጥተውት ስለነበረ ግቢ ውስጥ ነው እና የምንኖረው። መቶ ሰው ብኖር ነው። ከዛ በኋላ የመጣው አይነት የስደት አይነት አመጋገብ ሳይሆን የምትመርጠው ምግብ ነው። እስከ እንቁላል ጥብስ ሁሉ ትበላ ነበር። መጠጥ ቢራ ሁሉ ይሰጠኝ ነበር። እና ከዛ በኋላ ኮሎኔል መንግስቱ በሰኔ ናይንቲን ናይንቲ ዋን ይበር ያው እዛው ነበር እኛ እና ከዛ በኋላ ያው ሰራዊቱ ኢትዮጵያ ሰራዊት ቀድሞ ሰራዊት በብዛት ሌላው ባለስልጣን ሲመጣ ምግቡ ተቀየረ። ያው ሁሉ ነገር ካምፕስ ህዝቡ በዛ እም ሶማሌዎችም ወደ ዛ መምጣት ጀመሩ። ሪሰትልመንት ነበር ዛ የአሜሪካ በዛ ወቅት ያው እኔም አናጢነት ለመድኩ። አናጢ ኮንትራክተር ሆንኩ። ኮንትራክተር ሁኜ ብዙ ድሮ ፖሊስ ሰፋሪች አናጢዎችን ከጥሬ አብረን እየሰራን እያለን እያለት ከአራት ወር ከአምስት ወር በኋላ ካምፕ ተዘጋ። ወደ ኢፎ እና ወደ ማረፋ መሄድ አለባቸው የሚባል ሲባል እኔ ወደ ሞንባሳ መጣው። ስደተኞች ካምፕ ሶማሌዎች ጋር እዛው ገባው። እዛው እየኖርኩ እያለን ሰባ ሺህ ሶማሌዎች ነበሩ። በኋላ የእምነት ቦታ ስለ ውጭ ተኮናትረን ገብረ የሚባል ቤተክርስቲያን ሰራ። እዛ እያለን አሜሪካ፣ ካናዳ፣ ኒውዚላንድ አውስትራሊያ ተሰጠን። ያው አብዛኛዎቹ አሜሪካ፣ ካናዳ ኒውዚላንድ እና ሲሄዱ እኛ ደግሞ አውስትራሊያ ደረሰን ጠበቅንና ነውና ው አውስትራሊያ መጣ። እዛ ማናትነት ነው የሰራው ኑሮ በጣም የተሻለ ህይወት ነበር። ግን ፍቅሩ ፍቅሮ ነበር። እንደዚህ የዘር የጎጥ አይነት የመለያየት ባህሪ አልነበረም። ልክ ኢትዮጵያ ውስጥ ከአስራ ዘጠኝ መቶ ከሰላሳ አመት በፊት የምንኖረው ኑሮ ነበር። ተፋቅረን ነበር የምንኖረው። ከዛ ያው ወደዚህ መጣሁ። አውስትራሊያ መንግስት ውድን ሰጠኝ። ፈርዝ ነው የመጣሁት። ፈርዝ መጥቼ ስፖንሰሮች ዩናይትድ ቸርች አባላት ነበሩ ጥሩ እንትኖች ናቸው። ጋይድ አድርጉኝ። ያው ልጅንም ማምጣት ስለነበረብኝ እንደገና ሰርተሽ ሰርቼ መደራጀ ስለነበር የአሁኑ ህይወትን ላገኝ የቻልኩት ያው በዛ መንገድ በነበረኝ ስራ መንገድ ውስጥ ገብቼ ያው ዲፕሎማይንም ሰራው ድግሬን ለመስማት የቤተሰብ ስትመሰርት ከባድ ስለሆነ ሰከንደር ላይ ሚትሮ አድርጌ ከወጣው እየኖርኩ አሁን ቤተሰብ መስቼ ልምዶቼንም አምጥቼ ልጆቼንም ከሀገር ቤት አምጥቼ እዚህም ሆልጄ ነው። ከብሬ እኖራለሁ። እግዚአብሔር ለተመሰገነ ይሁን እና ጥሩ ሀገር ነው አውስትራሊያ። ለዚህ ስደት ሁል ጊዜ ትዝ የምለኝ አሁን እዚህ ሀገር ሀያ ስድስት አመት ኦሎሞስ የኖርኩት ሀያ ስድስት አመት ከስድስት ወር የኖርኩት ሳይሆን ትዝ የምለኝ ስደት ነው። ስደት ውስጥ የነበረው ወንድሞቻችን ፍቅሮ ትዝ ነው የሚለኝ ያ ሶስት አመት ኦሎሞስ ከስድስት ወር ነው የኖርኩት ኬንያ ውስጥ እና ያ ትዝታ ነው ውስጥ የሚኖረው ሁል ጊዜ ላለፉት ሀያ ሁለት አመታት አውስትራሊያ ሜልበርን ውስጥ ነዋሪ የሆነችው ፀሐይ በየነ ኡጋንዳ የሚኖር ወንድም ስለነበረኝ የተሻለ አገር ለመሄድ በሚል ነው ወደ ኡጋንዳ ሄድ ተሰደድኩት። ለአንድ አመት ያህል ቆይቻለሁ። በአውሮፓውያን አቆጣጠር በ1989 አውስትራሊያ መጣው። ሕይወት ቀላል አልነበረም። ስደትን አየሁም ምለው እዚህ አገር ከመጣው በኋላ ነው ትላለች። ነው ከሀገር የወጣሁት ያው በፋዘር ሞት ምክንያት ነው በቃ ወደ ውጭ መሄድ አለብኝ ብዬ ሄድኩት። ከዛ ወደ ኡጋንዳ ወንድም የነበር ወደዛ ሄድኩት ማለት ነው እና አላማ ግን ያው ድሮም ከድሮም ከልጅነቴም ወደ ውጭ ሀገር በቦርደንም ቢሆን እንጠፋለን የሚል ምኞት ነበረኝ ከጓደኞቼ ጋር። አንድ አመት ያህል ነው የቆየሁት። እና አገሪቷ ያው አፍሪካ ነው፣ ያው እንደ ሀገርህም ባይሆን ያው በስደተኛ መልክ ትኖራለህ እና አገሩ በጣም ያምራል። በጣም ደስ የሚል ሀገር ነው። ትንሽም ቢሆን በጣም በዚህ ላይ ደግሞ ህዝቦቹም በጣም ጥሮች ናቸው። ወንድሜ ጋ ስላረኩኝ ያው ወንድሜ ጋ ነው። ከዛም ወደ ሀገር ለመሄድ እንትን ባልኩበት ሰዓት በቃ ሄዳለሁ፣ በቃ እድሉ ከሌሌ ወደ ሀገር እመልሳለሁ የሚለው ነገርም ነበረ። ትንሽ ጊዜ ያው ትቸገራለ፣ ስደት ላይ ነው። እንደ አገር አይሆንም፣ ፋሚሊ የለም ነው። ብዙ ነገር አለ፣ ትቸገራለ በዚህ ላይ ትምህርት ጨርሰህ ስትወጣ የምትፈልገው ራስ ሰርተክ ራስ ችለ መኖር ነው የምትፈልገው። እንደገና ሪላይን መሆን አትፈልግም ከሌላው ጋር። ያ እድል አግኝቼ ወደዚህ ሀገር መጣሁኝ። በፊፋ ስዊሚንግ ነው የመጣሁት። ስመጣ ለሀገሩ እንግዳ ነህ። ትልቅ ሀገር ነው። ብዙ ነገር የማታውቀው ነገር አለ። ግን አውዝላኪ ሰዎች ጥሩ ሰዎች ላፍታም ያገኘዋቸዋሉ። እዚህ እነሱ ጋር ስደትን አየሁ ማለት የምችለው እዚያ ሀገር ነው። ምክንያቱም አወዝ ሪፊውጂ እዚያ ሀገር ፋይቭ ይርስ ሪፊውጂ ነበርኩ አሳለም ሲጋር እና ከዛ ጥሩ ሰዎች ነበሩ የሚረዱኝ ነጮችም አበሾችም ሞር የራሴ ስትራግልም ነው እና ብዙ ቻሌንጅ አድርጊያለሁ። ብዙ ነገር ለትምህርት እድል የለኝም ነበር ብዙ ነገር ከዛ ከአምስት አመት በኋላ ነው ያው እድሉን አግኝቼ ወደ ትምህርት ቤት የመጡት ቻሌንጅ ያደረኩት እንደውም ብዙ ዜ ነው ማለት ይችላለሁ። ምክንያቱም ብቻዬን ነኝ። የራስህ የሆነ ፋሚሊ ከሌለህ ያው ብዙ ነገር ትቸገራለህ። ለስደተኞች እዚህ ትልቁ ነገር እኔ በጣም የማደንቀው እንትን ሬድ ክሮስ ነው። ሬድክሮስ በጣም ስደተኞችን ሪፊውጂዎችን ሰብሳቢዎች ናቸው እና በጣም በጣም የሚመሰገኑ እና Still but I'm a style. Red cross yeah, the big help for refugee. ከሀገር የወጣሁት የተሻለ ሕይወት ፍለጋ ነው የምትለው የሲድኒዋ ነዋሪ ሀና ሰቦቃ ከአዲስ አበባ ኬንያ በሚልኩ ሰዎች ገንዘብ ከፍዬ ነው ከሀገር የወጣሁት። ኬንያ ስደርስ ስደተኞች ካምፕ ውስጥ ገባው። ናይሮቢ ለመዝናናት ሄጄ የልጄን አባት አገኘሁት፣ ተዋወቅን። ይዤሽ አውስትራሊያ ልሂድ ሲለኝ እውነት አልመሰለኝም። ስንቀራረብ ፍቅር ጀመርን፣ አብረንም ወደ አውስትራሊያ መጣን፣ ስትል ትውስታዋን ትገልጻለች። ጓደኛዬ የነበረች አብረን የምንማርና አዲስ አበባ ላይ ከተማ ነበር የምማረው እዛ፣ እሷ የሆኑ ሴትዮ ዋሉ ጎረቤታችንና፣ ለምን ኬንያ መውጣት ከፈለግሽ ወደ አሜሪካና አውስትራሊያ ይኬዳል አለችኝ። ስትለኝ እኔ ደሞ ያው ፕሮሰስ ያለዋል መሰለኝም፣ ያው ተዘሎ የሚገባ ላይክ ታክሲ እንደምጠብ እንደምንጠብቀው አዲስ አበባ ውስጥ እንደዛ ነበር የመሰለው ኦፍኮርስ፣ ኮርስ ዋይ ኖት ለምን፣ ችግር የለም አልኳት። ከሴትዮዋ አገናኞች። ሴትዮዋ እህትና ልጆቻቸውን ኬንያ አውጥተው ነበረ በዲላ በኩል እህት እህት ነበረቻቸው እና በዲላ በኩል ወሰዱት። ሰባት ሺ ብር ከፈልኳቸው። ሌሎች ሁለት ጓደኞች የነበሩ እነሱም ትንሽ ነገር ከፈሉ። ከዛ ወደ ኬንያ ወደ ዲላ ሄድን። ወደ ኬንያ ሞያ ላይ ያስገቡን እና በቃ በዚህ ጋር ተሻገሩ ብለው ኬንያን ሞያሌ የሆነች ወንዝ ትንሽ ስ ቴን ሚኒት ምናምን ነው ብዙም ብዙም አልገጠመን። ስናልፍ በመንገድ ላይ ትንሽ ፍተሻ ነበረ። ያው አለፍ ነው ፍተሻውንም እና ባንዲራ ያዝን፣ የኬንያን ባንዲራ ያዝን። ትንሽ ያው ፊል አደረግን፣ ሀገራችን የቀየረን መስሎን ያዝንና ባንዲራውን አለቀስን። ከዛ ገባን። እዛ አንድ ሳምንት ተቀመጥን ወደ መርሳ ቤት፣ ከመርሳ ቤት ደግሞ ኬንያ ቲካ የሚባል ሪፊጅ ካምፕ ገባን። አሁን ሪፊውጅ ካምፕ እንደገባን፣ በየወሩ ወደ ናይሮቢ ይካሄዳል ላይክ ሆሊዴይ ለአንድ ቀን ምናምን ፍቃድ ጠይቀን ማለት ነው። ፍቃድ ጠይቀን ስንሄድ ማለት ከማታ ስገባ የመጀመሪያ ጊዜ ነው ላይክ ባንዶሬ ማለት ስሄድ የዝራን አባት የልጄን አባት አገኘሁት እና እሱ ፕሮሰስ ጨርሶ ነበረ። ያው ከሱ ጋር ተዋወቅን። ምን ፕሮሰስ ጨርሶ ነበረ ዋይ ኖት እንደዚህ ለምን አብረን ምናምን አላመንኩትም ነበር። ኦኬ ያልኩትኝ ያው ተመልሼ ሪፊዩጅ ካምፕ መግባት ስላላመንኩት ሪፊዩጅ ካምፕ ገባሁኝ ማለት ነው። ከዛ አሁን እየተላመድን እየመጣሁኝ ናይሮቢ ያው ተግባባን። ጓደኛ ቦይ ፍሬንድ የሆነ እኔ መሰለኝ አሁንም በጣም ያስደነቀኝ ቻሌንጅ ደስ በቃ ተዘሎ የሚወጣ ነው ይመስለኛ። አውስትራሊያ አውስትራሊያ፣ ኬንያ፣ ካናዳ፣ አሜሪካ የሚባል ነበር ይመስልና በዚህ ሁኔታ አለፍን። አውስትራሊያ ቪክቶሪያ፣ ሜልበር ናይንቲ ኤይቲ ናይን ነው ከሀገር የተሰደድኩት። ናይንቲ ዋን ሜልበር፣ አውስትራሊያ አረፍኩኝ ማለት ነው። ከዛ በኋላ ያው ትንሽ የልጅነት ነገር ነው ሁለታችንም እንጣጣለን ም እኔም እኔም ያ የልጄ አባትን ትንሽ ስትበሳጭ ወደ ሲድኒ መጣሁኝ። ሲድኒ ከልጄ ጋር መኖር ጀመርኩኝ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።